በምርጫ ላይ ውዝግብ ሊፈጥር የሚችል ምንም ምክንያት የለም ያሉት የምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ውጤት መተንበይና አሸናፊነትን ማወጅ ለየትኛውን ፓርቲ የተከለከለ ነውም ብለዋል። ፕሮፌሰር መርጋ በቃናና ሌሎች የምርጫ ቦርድ ኃላፊዎች ትናንት በሂልተን ሆቴል የሰጡትን ጋዜጣዊ መግለጫ የተከታተለው ዘጋቢያችን እስክንድር ፍሬው ከአዲስ አበባ ይህን አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የትናንት መግለጫ ከድምፅ መስጫው ቀን በፊት የተሰጠ የመጨረሻው መግለጫ ይመስላል። በድምፅ መስጫው ቀንና ከዚያም በኋላ ባሉት ቀናት ከተፎካካሪ ፓርቲዎች ምን እንደሚጠበቅ ጭምር የተብራራበትም ነው። ውዝግብ ቢነሳ በምን መንገድ ሊፈቱት እንደሚችሉ የተጠየቁት በሚኒስትር ማዕረግ የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ የሚያበቃ ምንም ምክንያት የለም ብለዋል። ውጤት ቆጠራ ፕሮሰሱ አልቆ በየምርጫ ጣቢያው የመተማመኛ የውጤት መተማመኛ ላይ የምመለከታቸው መለከታቸው ፓርቲ ተወዳዳሪዎች፣ ምርጫ አስፈጻሚዎች ከተፈራረሙ በኋላ በየምርጫ ጣቢያው ግንቦት 17 ይለጠፍላቸዋል። ከዛ ደህንነቱ ተጠብቆለት በዛ ላይ ጠንካራ ልምድ ነው ያለ ነው ወደ የምርጫ ክልሉ ይሄዳል። ከየምርጫ ክልሉ ውጤት ወደ ቦርዱ መጣል። ስለዚህ ምንም የሚያሳስብ ለውዝግብ የሚፈጥር የለም። ራስን ማዘጋጀት ነው ያሸነፈውን ፓርቲ እንኳን ደስ አለ ብዬ እንደ ሰለጠነ ሀገር ራስን ማዘጋጀት ነው። ፓርቲዎችም የህዝቡን ውሳኔ በጸጋ ለመቀበል መዘጋጀት አለባቸው ብለዋል ፕሮፌሰር መርጋ። አሸናፊው ማን እንደሆነ ማወጅ የሚችለው ቦርዱ ብቻ መሆኑን ያስታወሱት ፕሮፌሰር መርጋ ከቦርዱ በፊት ውጤት መተንበይም ሆነ ማወጅ እንደማይፈቀድ አሳስበዋል። ትንበያ አደርጋለሁ በየትኛውም ፎ በየትኛውም ሚኒስትሪ ኦፍ ኮሚኒኬሽን ፌስቡክም ይሁን ማይክሮፎን ይዞም ህዝብ ውስጥ ገብቶም ይሁን በየትኛውም ፎ፣ ክልክል ነው። ህጉ በአንቀጽ አስቀምጧል። ወንጀል ነው፣ ያስጠይቃል። እዚህ ላይ ቦርዱ ይቅርታ የለሽ እርምጃ ይወስዳል፣ ህጉን መሰረት አድርጎ እኔ ነኝ ያሸነፍኩ እንዲህ ነው የምል ነገር የለ። ሰላም ይጠበቃል፣ የሕግ በላይነት ይጠበቃል። በኢትዮጵያ ፓርላማ ብቸኛው የግል አባል የሆኑት ዶክተር አሸብር ወልደ ጊዮርጊስ በሚወዳደሩበት በቦንጋው ጊንቦ ጎዋታ የምርጫ ክልል ተፈጠረ የተባለው ሁኔታም ለቦርዱ ኃላፊዎች ከቀረቡት ጥያቄዎች አንዱ ነው። በዚያ ሊካሄድ የነበረው ምርጫ ላልተወሰነ ጊዜ የተላለፈው የቦርዱ አጥኚዎች ስፍራው ድረስ በመሄድ ሁኔታዎችን ከገመገሙ በኋላ መሆኑን ፕሮፌሰር መርጋ አብራርተዋል። ይህ ምርጫ የተሻለ ይሁን ብለን ነው ተነሳ ነው ሰላማዊ አሳታፊ፣ የተመቻቸ መሄዳ ለአንድ ለሁለት ሳይሆን ለሁሉ ተወዳዳሪ በይ ያለበት የተመቻች የሚያሳትፍ ህዝቡ በሰላም ወጥቶ በሰላም መርጦ ወደ ቤቱ የሚሄድበት ተመራጩ በሰላም ወጥቶ በሰላም የሚገባበት ሜዳው የተመቻቸ ለሁሉ ተወዳዳሪ መሆን አለበት። ከ547 ምርጫ ክልል አንድ ክልል ላይ ይህንን የማሟላ ሁኔታ አግኝተናል። ስለዚህ ቦርዱ የህግ ባለሙያዎችን፣ የቴክኒክ ባለሙያዎችን ልኮ አጥንቶ እዛ ከሚወዳደሩ ፓርቲዎች ጋር ተመካክሮ አይቶ ይህንን የፈለግነው ሰላማዊ ምቹ ሜዳ የማሟላ ስለሆነ ተስፔንድ አድርገናል። የፓን አፍሪካ ፓርላማ ምክትል ፕሬዝዳንት የሆኑትና ለስብሰባ ጆሃንስበርግ የሚገኙት ዶክተር አሸብር ወልደ ጊዮርጊስም ይህንኑ አረጋግጠዋል። ለአጭር ጊዜ በስልክ ያነጋገርኳቸው ዶክተር አሸብር የጊምቦጓዋታ ምርጫ የተላለፈው አሁን ተፈጠረ በተባለው ግጭት ምክንያት ሳይሆን ቀደም ሲል በተደረገ ጥናትና በተደረሰበት ስምምነት መሆኑን አስታውቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድርን። በሌላ በኩል የመላው ኢትዮጵያ አንድነት ድርጅት መኢአድ ጋዜጣዊ መግለጫ ከመስጠት በምርጫ ቦርድ መከልከሉን አስታውቋል። ቦርዱ ለመኢአድ የላከው ደብዳቤ ይህንኑ ያረጋግጣል። ቀደም ሲል መኢአድ ለመገናኛ ብዙኃን ባስታወቀው መሰረት ዛሬ ከረፋዱ አምስት ሰዓት ላይ ሊሰጠው አቅዶት የነበረው ጋዜጣዊ መግለጫ እንደተሰረዘ የፓርቲው ሊቀመንበር አቶ አበባው መሐሪ ለተሰበሰቡት ጋዜጠኞች ይፋ አድርገዋል። አቶ አበባው መሐሪ በቃል እንደገለጹት ምርጫ ቦርድ ዛሬ ጠዋት ለድርጅቱ በጻፈው ግልጽ ደብዳቤ ምንም አይነት መግለጫ መስጠት እንደማይቻል አስታውቋል። በዛሬ ዕለት በቦርዱ ጽህፈት ቤት ዋና ኃላፊና በቦርዱ ጸሐፊ በአቶ ነጋ ዱፍሳ ፊርማ የወጣው ደብዳቤ ይድረስ የተባለው ለኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክና ለመላው ኢትዮጵያ አንድነት ድርጅት ነው። ደብዳቤው ቦርዱ ባወጣው የምርጫ አፈጻጸም የጊዜ ሰሌዳ መሰረት የእጩዎች የምርጫ ውድድር ቅስቀሳ ከትናንት ጀምሮ መጠናቀቁን ይጠቅስና፣ ይሁንና ይላል ደብዳቤው፣ ይሁንና ጋዜጣዊ መግለጫ ለመስጠት በዝግጅት ላይ እንዳላችሁ መረጃ የደረሰን በመሆኑ ምንም አይነት መግለጫ መስጠትም ሆነ የምርጫ ቅስቀሳ ማድረግ የማይቻል መሆኑን በአክብሮት እንገልጻለን ይላል። አቶ አበባው መሀሪ የመኢአድ ሊቀመንበር የመግለጫቸው ግብ የነበረው ቅስቀሳ ሳይሆን የተፈጠሩ ችግሮችን ለማስታወስ እንደነበረ ይጠቁማሉ። አሁን በየክፍለ ሀገሩ ያሉ አባሎቻችንና ና እጩዎቹ እየተደበደቡ ከቤታቸው እየተሳደዱ ታዛቢዎቻቸው እየተደበደቡ ቤታቸው በካድሬዎች ተከቦ ስላለ ይህንን አስመልክቶ መግለጫ ለመስጠት ነበር የፈለግነው። ነገር ግን ምርጫ ቦርድ ከየት እንደሰማ የማናውቅም፣ ይህንን መግለጫ እንዳትሰጡ፣ ማንኛውንም መግለጫ ሆነ ቅስቀሳ እንዳታደርጉ የሚል አሁን የሰጠናቸው ደብዳቤ ደርሶናል። በዚሁ መሰረት ነው እንግዲህ መግለጫውን ለመስጠት ያልቻልነው። የደብዳቤውን ህጋዊ መሰረት በተመለከተም አቶ አበባው የተለየ ሀሳብ ነው ያላቸው። ይሄ ደብዳቤ ህጋዊ ነው አይደለም የሚለው በጣም አስቸጋሪ ነው። ህጋዊ ነው ብዬ እኔ አላምንም። ነገር ግን የአገሪቱን ሕግ ጠቅሶ ይህን እንዳታደርጉ ብሎ ሲል አስቸጋሪ ስለሆነ ለአባሎቻችንም ለታዛቢዎችም የባባሰ ሁኔታ አስቸጋሪ ስለሆነ ከምርጫ ቦርድ ጋር ሄደን ፊት ለፊት ስልክ እየደወሉ ይሄ ችግር እንዲፈታ ቢያንስ ቢያንስ ታዛቢዎችና እጩዎቻችን የድብደባ አደጋ እንዳይደርስባቸው ከምርጫ ቦርድ ጋር ለመነጋገር አሁን ለመዳዝ ተዘጋጅተናል። ከምርጫ ቦርድ የተጻፈው ደብዳቤ የሚመለከተው ሌላው የፖለቲካ ድርጅት የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የአመራር አባል ዶክተር መረራ ጉዲናን ቪኦኤ በስልክ አነጋግሯቸዋል። ደብዳቤው ለድርጅታቸው እንደደረሰ ገልጸው መድረክ ግን በዛሬው ዕለት ያቀደው ጋዜጣዊ መግለጫ መኖሩን አስተባብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ